ለወትሮው የተመልካች ድርቅ የመታው የኢትዮጵያ ቴሌቪዥን ኢቢሲ እንደ ትላንት በተመልካች ብዛት የተንበሸበሸ አይመስልም። ሁሉም የምርጫውን ውጤት እንደተለመደው በመንግሥት የመገናኛ ብዙሃን ይገለጻል በሚል እሳቤ ቴሌቪዥን መስኮት ላይ አፍጥጦ ነበር ያመሸው። ውጤቱ ይፋ እንደተደረገ የፖለቲከኛውም የሕዝቡም ትኩስ መነጋገሪያ ሆኖ እየቀጠለ ነው። እኛም የተለያዩ የፖለቲካ ፓርቲ አመራሮች ስለ ምርጫው ያላቸውን አስተያየት እንዲያጋሩን አነጋግረናቸዋል። የአረና ትግራይ ሊቀመንበር አቶ አብርሃ ደስታ በበኩላቸው ተከታዩን ብለዋል። ትላንት የተደረገው የኢህአደግ ምርጫ ያው ኢህአደግ ኢህአደግ ነው። እኛ የፈለጉትን መምረጥ ይችላሉ እነሱ። እኛ የምንፈልገው ሰፋ ያለ የፖለቲካ ምህዳር ነው እንጂ እነሱ ማንን መረጡ የእነሱ ስራ ነው። ስለዚህ ሰው ቢቀያየር ለእኛ ትርጉም አይኖረውም። ነገር ግን አሁን እያየነው ያለነው ነገር በእነሱ ውስጥ የመከፋፈል ነገር ነበረ ተወዳድረው አንድ ህወሀቶችን የማይፈልጉትን ሰው እንደተመረጠ አድርገን ነው የምንወስደው። ስለዚህ ህወሀት የመሸነፍ ስሜት አለው። ስለዚህ ያ የተመረጠ ሰው ምናልባት ፈቃደኛ ከሆነ ለፖለቲካ ለውጥ ቁርጠኛ ከሆነ የፖለቲካ ምህዳሩን የማስፋት እድል አለው ብለን ነው የምናስበው። የመላው ኢትዮጵያውያን አንድነት ድርጅት መኢአድ የህዝብ ግንኙነት ኃላፊ አቶ አዳነ ጥላሁን የዶክተር አብይ መመረጥ ሰምቻለሁ እንደ ፓርቲም እንደ ግለሰብም እሳቸው መመረጥ ምንም እንኳ ለብዙ ጊዜ የቆየና ከአስር ቀን በላይ የወሰደ ግምገማን ያካተተ ቢሆንም በህዝብ ጥያቄና በህዝቡ አቤቱታና ተነስተው ከነበሩንትን አንፃር በተናጠል የሚያመጣው ለውጥ ያለ መስሎ አይታየኝም። ምክንያቱም የስርዓት ለውጥ እንጂ የግለሰብ ለውጥ አይደለም አሁን ኢትዮጵያ የሚያስፈልጋ ስለዚህ የቀድሞው ጠቅላይ ሚኒስትር የተከበሩ አቶ ኃይለማርያም በዶክተር አብይ መቀየራቸው በራሱ የሚያመጣው ለውጥ የለም። በህወሀት በበአደን እና በሌሎች ድርጅቶች አካባቢ ያለው አጠቃላይ እስካሁን የመጡበትን አሰራር ፈትሸው አዲስ ለውጥ እስካላመጡ ድረስ ለኢትዮጵያ ህዝብ የሚያስገኘው አንደምታ ያለው አይመስለኝም። ይህንን ስል ቸኩያ አይደለም። ስርዓቱ እንዳለ ነው፣ አሰራሩ እንዳለ ነው፣ ፖሊሲው እንዳለ ነው። አጠቃላይ እስካሁን ድረስ ሲከድበት የነበረው ሁኔታ እንዳለ ስለሆነ ይህን ያህል የሚያመጣው ለውጥ የለም የሚል አመኔታ ነው ያለኝ። የኦፌኮ መድረክ ምክትል ሊቀመንበር አቶ ሙላቱ ገመቹም እንዲህ ነበር ያሉን። እንደሚታወቀው ከአሁን በፊትም በመድረክ ደረጃ ስንጠይቅ የነበረው በአጠቃላይ ህዝብ የጠየቃቸው ጥያቄዎች ነበሩ። እነዚህ ጥያቄዎች ባለመመለሳቸው መብቱን ለማስከበር በየቦታው ያደረጋቸው የሰላማዊ ትግሎች ነበሩ። ለእነዚህ ሰላማዊ ትግል አሁንም ሁሉም ነገር እየቀጠለ ነው። መንግስት ህዝብ የጠየቃቸውን ጥያቄዎች ያልመለሰበት ሁኔታ ላይ በአሁኑ ጊዜ ደግሞ ያው ኮማንድ ፖስት ሁሉ ታውጆ ባለበት ሁናቴ ላይ ነው ያለ እና ስለዚህ በየጊዜው ኢህአዴግ በራሱ ድርጅቱ ውስጥ የስልጣን ሽግሽግ ሁሉ ሲያደርግ የነበረ እና በአንድ ፓርቲ ውስጥ ደግሞ ከአንዱ ወደ አንዱ አመራሪን የሚይዙ ሰዎች ያሉ ስለሆነ ይሄ በእኛ ደረጃ ይህን አይለውጥ ያመጣል የሚል ግምት የለንም። ሌላው ያነጋገር ናቸው። የቀድሞው የሰማያዊ ፓርቲ ሊቀመንበርና የአዲሱ የአገራዊ ንቅናቄ ፓርቲ መስራች ኢንጂነር ይልቃል ጌትነት ስለ ምርጫው ውጤት እንዲህ ነበር ያሉን ምንም እኔ የተለየ ነገር አላያየውበትም ያየሁት ነገር ቢኖር አሁንም በዚህ በግንባሩ አባል ድርጅቶች መካከል ያለው ሽኩቻ ተጠናክሮ መቀጠሉንና ለውሳኔ ተቸግረው እስከሌሊቱ አጋማሽ ድረስ በውጥረት ውስጥ እንደነበሩና አሁንም ቢሆን እንደው በሽምግልናና በአደባባይ መሳቂያ ከመሆን እንዳን በሚል ደረጃ በማለባበስ ያለፉት እንጂ የሕዝቡ ግፊትና ውጤት እየጨመረ በመምጣቱ በግንባሩ አባል ድርጅቶች መካከል ያለው ውጥረት መቀጠሉን እና አሁንም ቢሆን ከሀገሪቷን መሰረታዊ ችግር ቁም ነገር አድርጎ ከመነጋገር ይልቅ የግንባሩ አባል ድርጅቶች ሽኩቻ ከፍ ብሎ የታየበት እንደነበረ፣ የሂደቱ መራዘም ሚስጥራዊነቱ፣ አቶ ደመቀ መጨረሻ ላይ ከእጩነት ማግለሉ በውስጣቸው ያለው ችግር አሁንም እንዳለ መሆኑን ነው የሚያሳየኝ። ከዛ በተረፈ ግን አጠቃላይ የኢትዮጵያ ችግር የስርዓት ችግር የሲስተም ችግር እንጂ አቶ ኃይለማርያም ችግር ነበረ ብዬ አላስብም። በእኔ እምነት ስርዓቱ ግንባሩ የሚሰራበት ራሱን የቻለ አሰራር እስካለው ድረስ እና በኢትዮጵያ ያለው የችግር አረዳድ እና የመፍትሄ አቅጣጫ እስካልተቀየረ ድረስ አቶ ኃይለማርያም በአብይ መተካታቸው ችግሩ የአቶ ኃይለማርያም ሆኖ አቶ አብይ በመምጣታቸው ይፈታል የሚል መልእክት ያለው ስለሆነ በእኔ እምነት በዛ ደረጃ ከታየ የኢትዮጵያና አጠቃላይ የዲሞክራሲ ጥያቄ አቃሎ የሚያይና ና በጊዜያዊ ችግሮች ላይ ራስን የማታለል ስለሚሆን ለመፍትሄውም ሩቅ ያደረገናል የሚል ሀሳብ ነው ያለኝ። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።